አረንጓዴ ሐሳቦች የሥነ ምህዳር ባለሙያ በሆኑት አቶ ስሜን አድማሱና አቶ ሰለሞን ወርቁ የተመሠረተ የአካባቢ ጥበቃና ተፈጥሮን የሚመለከቱ መረጃዎችን የሚያቀብል አውታር ነው። ከዚህ በተጨማሪም ወጣቶች የኢትዮጵያን የተለያዩ ጥብቅ የተፈጥሮ ገጸ በረከቶች እንዲጎበኙ የጋራ ጉዞዎችን ያሰናዳል። ስለ አውታሩ የበለጠ ለማወቅ በስልክ ያገኘኋቸው አቶ ስሜን አድማሱ ባለፈው ዓመት ላይ አውታሩን ለማቋቋም ያበቋቸውን ምክንያቶች በማስረዳት ይጀምራሉ። ዋና ለመቋቋሙ ምክንያት እንግዲህ የተፈጥሮ ሀብታችን እያየ ነው፣ በጣም እየተመናመነ እየመጣ ያለ ትልቅ ሀብት ነው። ይህንን የተለያዩ የሀገሪቱ ክፍሎች ለስራ በምንንቀሳቀስበት ጊዜ እያስተዋል ነው የመጣ ነው ጉዳይ በመሆኑ መጠበቅ፣ መንከባከብ፣ ለሚመጣው ትውልድ ማስተላለፍ ደግሞ የግድ አሁን ያለው ትውልድ ሊሰራው የሚገባ ስራ ነው ብለን በማመናችን በተቻለ መጠን የግንዛቤ ማስጨበጥ ስራ ለመስራት በሚል ነው። ምክንያቱም መንግስት በተወሰነ መልኩ የሚያደርጋቸው የጥበቃ እና የተፈጥሮ ሀብት የሪስቶሬሽን ስራ ወይም ደግሞ እንደዚህ አይነት ስራዎች አሉ። በእርግጥ ግን እነዛ በመንግስት የሚሰሩት ስራዎች የተፈጥሮ ሀብትን ለመጠበቅ ይረዳል ብለን ስላላሰብን በተወሰነ መልኩ የሌላው የህብረተሰብ ክፍል ማስተዋጽኦ ያስፈልጋል በሚል ነው። እንግዲህ የአረንጓዴ ሀሳቦች ምሽል መሰረት የቻል ነው የማህበራዊ መገናኛ መንገዶችን በመጠቀም የተለያዩ ሀሳቦችን እንደሚያጋሩ፣ የተለያዩ ምክሮችን እንደሚሰጡ ነግረውናል። በምን በምን ጉዳዮች ነው የእናንተ መረጃዎች የሚያተኩሩት? ሌሎች አገልግሎቶችስ አሉ ወይ? እንግዲህ በአብዛኛው የምናጋራቸው መረጃዎች የጥበቃ ቦታዎችን የሚመለከት ነው። እኛ ያው እዛ አካባቢ ሰራ ባለሙያዎች እንደ መሆናችን መጠን ብሔራዊ ፓርኮች፣ የዱር እንስሳት መጠለያዎች፣ ማህበረሰብ አቀፍ የጥበቃ ቦታዎች የምንላቸው የተለያዩ የጥበቃ ቦታዎች አሉ ኢትዮጵያ ውስጥ የተመሰረቱ በዛ አካባቢ እንግዲህ ዋነኛው ዋነኛው የተፈጥሮ ሀብት ስንል አብዛኛው የተፈጥሮ ሀብት ደግሞ ተከማችቶ የሚገኘው እነዚህ አሁን የጠቀስኳቸው ቦታዎች አካባቢ ላይ በመሆኑ፣ እዚህ አካባቢ ላይ በምንንቀሳቀስበት ጊዜ ያየናቸው ችግሮችን መነሻ በማድረግ ለተለያዩ ተለያዩ ባለድርሻ አካላት የማህበረሰብ ክፍሎች ስለ ዱር እንስሳት ሀብታችን ምን ይመስላል ከዚህ በፊት የነበረው የዱር እንስሳት ሀብታችን አሁን ያለው ዱር እንስሳት ሀብቶች ፓርኮቹ ጥበቃ ቦታዎች ሌሎቹም ያሉበት ሁኔታ ምን ይመስላል? ሀይቆቻችን በምን አይነት ደረጃ ላይ ነው የሚገኙት? የደን ሽፋኑ ምን ይመስላል? እንደዚህ ኛ የተመሳሰሉ ነገሮች ናቸው። በጥበቃ ቦታዎች ዙሪያ የሚኖረው ማህበረሰብ በራሱ አኗኗሩ ምን ይመስላል? የሚሉትን ነገሮች ነው። ለተለያዩ የባለድርሻ አካላችን ተጠቃሚዎች ስናሰራጭ የነበር ነው። ዛቤ ብቻውን በቂ ያደለም በሚል አሁን የሰስቴነብል ትራቭል ወይም የዘላቂነት ያለው ወይም ሪስፖንስብል ኃላፊነት የሚሰማው አይነት ጉዞዎችን ወደ ጥበቃ ቦታዎች ስናደርግ ነበረ። ባለፈው አመት ማለት ነው ከሁለት ሺ አስራ ሁለት ከኮሮና ከመምጣቱ በፊት የተወሰኑ ጉዞዎችን አድርገናል። ወደ አንድ አራት የጥበቃ ቦታዎች ብሔራዊ ፓርኮች ላይ እሱን ስንሰራ ነበር። የኮሮና ቫይረስ መጥቶ ትንሽ ስራችንን አስተጓጎለው እንጂ ሌሎች የጉዞውን ፕሮግራም ወደ ሪሞት የሚባሉ ብሔራዊ ፓርኮች ወደዛ ድረስ ለመውሰድ ሌሎች የማማከር አገልግሎቶች በተለይ ይሄ የዲቨሎፕመንት ፕላኖች አሉ፣ የልማት እቅዶች አሉ ወደዚህ ወደ ወደ ጥበቃ ቦታዎች አካባቢ በጣም ያለሙ ቦታዎች የሚባሉት አካባቢዎች ላይ እዛ አካባቢ የሚሰሩ ልማት ስራዎች ተፈጥሮ ሀብቱን በማይጎዳ መልኩ የሰውን የአኗኗር ሁኔታን በማይቀይር መልኩ በተወሰነ መልኩ ዊንዊን በሆነ የተመጋገበ አይነት ስራዎች እንዲሰሩ የማማከር አገልግሎትን እሱንም እንሰጣለን። ብዙ ባልተሰራበት መስክ እንደ መንቀሳቀሳችሁ የአካባቢ ጥበቃን የሚመለከቱ አሳሳቢ እውነታዎችን ለመረዳት የቻላችሁም ይመስለኛል። በዚህ ሰዓት እያዳመጡን ያሉ በርካታ ወጣቶች በአካባቢ ጥበቃ ስራዎች ውስጥ መሳተፍ ይገባቸዋል የሚያስብሉ ሀገራዊ አደጋዎችና ምክንያቶች አሉ ወይ? እንግዲህ ይሄ በጣም በቀላሉ የሚታይ ማንኛውም ሰው ሂዶ ሊገነዘበው የሚችል ጉዳይ ነው። ምናልባት አዋሽ ብሔራዊ ፓርክ ጎብኚዎች ኢትዮጵያውያን ሂደው እዛ ያሉ የቆዩ የጥበቃና ቁጥጥር ባለሙያዎችን እንዲጠይቋቸው የዛሬ ሰላሳ አመት አርባ አመት አዋሽ ብሔራዊ ፓርክ ምን ይመስል ነበረ የሚለውን ነገር ቁጭ ብለው ከነዛ ሰዎች በመስማት አሁን ደግሞ ያለውን አዋሽ ብሔራዊ ፓርክ በማየት ማወዳደር ይቻላል። የዱር እንስሳት ሀብታችን እጅግ በጣም በከፍተኛ ሁኔታ ተመናምኖ ተመናምኗል። ኢትዮጵያ ውስጥ በጣም በቅርቡ ምናልባት የተለየ የጥበቃና ቁጥጥር ስልት ተከትለን ፕሮቴክት ማድረግ ካልቻለን ሊጠፉ የሚችሉ ትላልቅ አጥቢዎች አሉ። ልክ አሁን ራይኖ ነው ኢትዮጵያ ውስጥ ከታየ ምናልባት ሰላሳ አመት ከዛ በላይ ነው ነው የሚባለው። ምናልባት ከተወሰነ ዓመታት በኋላ ደግሞ ዝሆን፣ አንበሳ፣ ቀጭኔ የመሳሰሉ ትላልቅ ዱር እንስሳት ላናይ እንችላለን። ኢትዮጵያ ውስጥ ታሪክ ሆነው ሊቆዩ ይችላሉ ማለት ነው። ከዛ በተጨማሪ እነዚህ ትላልቅ ብቻ ሳይሆኑ ሌሎች የዱር እንስሳትም ከፍተኛ የሆነ አደጋ ተደቅኖባቸዋል። ብሔራዊ ፓርኮች በልቅ ግጦሽ፣ በሰፈራ፣ በእርሻ በተለያየ አይነት የልማት እንቅስቃሴዎች በከፍተኛ ሁኔታ ጉዳት እየደረሰባቸው ያሉ ያሉ አሁን እንደዛ ሁኔታ ላይ ነው የሚገኙት። እና ባሌም ተራሮች ብሔራዊ ፓርክ መውሰድ ይቻላል። የአብጃታ ሻላ ብሔራዊ ፓርክ መውሰድ ይቻላል። ሰሜን ብሔራዊ ፓርክ መውሰድ ይቻላል። ያሉት የዱር እንስሳት ቁጥር ብርቅዬ የሚባሉት የዱር እንስሳት ቁጥር በተለይ ሰሜን እና ባሌ የሚገኙት ቁጥራቸው ይህን አክል የምንኮራራበት አይነት ቁጥር አይደለም። እነዚህ አይነት አደጋዎች አሉ። ብሔራዊ ፓርኮቻችንን ልናደን የምንችለው ደግሞ በመንግስት ወይም አንድ ተቋም በሚሰራው ስራ ብቻ ሳይሆን ከፍተኛ የሆነ የኢትዮጵያውያን በተለይ ደግሞ የወጣቱ ድጋፍ ያስፈልጋል። እንግዲህ በቀጣይ ዓመታት ይህንን ተቋም ምን ደረጃ ላይ የማሳደግ ፍላጎት እና ሕልሙን ያላችሁ? አሁን ያለው ሁኔታ ተለውጦ እንደ ልብ መንቀሳቀስ በምንችልበት ሰዓት ሰፋፊ ስራዎችን አብረን ከህብረተሰብ ጋር ከወጣቶች ጋር በጋራ የምንሰራቸው ስራዎች ይኖራሉ በተለይ የኮንሰርቬሽን ኤዱኬሽን ወይም የትምህርት ይሄ ጥበቃ የአካባቢ ጥበቃ ትምህርትን በተመለከተ ሕጻናት ላይ ጀምሮ ትምህርት ቤቶች ላይ እዚህ አዲስ አበባም ይሁን ሌሎች ክፍለ ሀገር ላይ የሚገኙ በፓርክ ዙሪያ በጥበቃ ቦታ ዙሪያ የሚገኙ ትምህርት ቤቶችን በሙሉ ማድረስ እንፈልጋለን። ከአዲስ አበባ የሚገኙ ወጣቶችን ወደ ኦሞ ብሔራዊ ፓርክ ወደ ነጭ ሳር ወደ አፋር ወደ ተለያዩ ቦታዎች ይዘን በምንሄድበት ሰዓት አንደኛም የባህል ትውውቅም እያደረገ ነው። ስለዚህ በተለይ ወጣት ኢትዮጵያውያን በስፋት ተፈጥሮ ሀብታቸውን ካልቸርን የሚያውቁበት አይነት ሰፊ ዝግጅት አድርገን ጉዞ በጋራ እናደርጋለን። ሞር ሀገራቸውን እንዲያውቁ የህብረተሰቡንም ያኗናል ሁኔታ እንዲረዱት የሚያስችል አይነት ስራዎችን እንሰራለን። ከዛ በተጨማሪ አንዳንድ ኢቨንቶችን ለማዘጋጀት ጥበቃ ቦታዎችን በተመለከተ የዱብን በተመለከተ ትላልቅ ኢቨንቶችን እናዘጋጃለን። አዲስ አበባን በሌሎች የክልል ከተሞችም እነሱ እናደርጋለን። የማማከር አገልግሎትም እሱም በስፋት እንቀጥልበታለን። በተለይ የተለያዩ አይነት የልማት ስራዎች ሲከናወኑ አካባቢን ላይ ጉዳት የማያደርሱ፣ ህብረተሰቡንም ተጠቃሚ በሚያደርግ መልኩ መሆን ስላለባቸው እሱንም አገልግሎት በሰፊ እንሰጣለን ብለን እናስባለን። Direct from Washington, the voice of a man.